The Voice of America. መቀሌ ከተማ ላይ ዛሬ በብዙ ሺህ የሚቆጠር ሕዝብ በተገኘበት የሰማዕታት ቀን ታስቦ ውሏል። ሐውዜን ከተማ በሚገባያ ላይ የደርግ ወታደራዊ ኃይል በፈጸመው የአየር ድብደባ ሁለት ሺህ አምስት ሰዎች ያለቁባት ዕለት ነው። የክልሉ ምክትል ፕሬዚዳንት ዶክተር ደብረ ጽዮን ገብረ ሚካኤል በበዓሉ ሥነ ሥርዓት ንግግር አድርገዋል። ዘጋቢያችን አለም ፍሳ ከመቀለ ዘገባ ልኮልናል። አዳናች ፍሳዬ ታቀርበዋለች። ሮብ ሰኔ 15 ቀን 1980 ዓ.ም ደርግ ገበያ ላይ በነበረው ሕዝብ ላይ የቦምብ ናዳ ያወረደበት ዕለት ሲሆን የሰማዕታት ቀን ተብሎ ሲታወስ ይኖራል። ሰኔ 15 ቀን መላ ሰማዕታትን የሚወክል ቢሆንም በአንድ ጊዜ 205 ሰዎች ያለቁበት ቀን ሁሉንም ሰማዕታት ለመወከል ተመረጠ። የአየር ድብደባው የተፈጸመው ሀውዜን ከተማ ላይ ሲሆን ከተለያዩ አቅጣጫዎች የተሰባሰቡ ሰዎች በተገኙበት ገበያ ላይ የተፈጸመ ፍጅት ነበር። ዛሬ ፍጅቱ የተፈጸመበት ሰላሳኛ ዓመት ነው። ከትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል አንስቶ የተለያዩ አካላትና ማህበራት እቅፍ አበባ በሰማዕታት ሀውልት ላይ አኑረዋል። በብዙ ሺህ የሚቆጠሩ የመቀለና አካባቢዋ ነዋሪዎች በሥነ ሥርዓቱ ተገኝተዋል። ዶክተር ደብረ ጽዮን ንግግር አድርገዋል። ኣብ ዝተፈላለዩ ክላት ሃገርና ወዲ ዝኾነ ይሁን ብሔር ነፃ ኮይኑ ክንቀሳቀስን ክስርሕን ዘፀግመሉ ኩነታት ንርኢ ኣለና ብፍላይ ኣብ ተጋሩ ዝበፅሕ በደል በተለያዩ የሀገራችን ክልሎች የማንኛውም ብሔር አባል የሆነ ሰው በነፃነት እየተንቀሳቀሰ ለመሥራት የሚቸገርበት ሁኔታ እያየን ነው። በተለይም በትግራይ ተወላጆች ላይ የሚደርሰው በደል በውስጥና በውጭ ባሉ ኃይሎች ተሳስሮ የሚፈጸም ፖለቲካዊ ስልጣን ለመያዝና ስርዓት ለማፍረስ ዓላማ የሚከናወን ነው። በዚህ እኩይ ተግባር የተበደሉት ፍትህ እንዲያገኙ መስራትና መታገል እንዳለ ሆኖ ህገ መንግስታዊ ሥርዐታችንን ለማፍረስ የሚጠነሰሱትን ሴራዎች አበክረን ለመታገልና ከመላ ብሔር ብሔረሰቦች ጋር በመተባበር ስርዓታችንን ለመጠበቅና የጀመርነውን አዲስ ጉዞ ለመቀጠል በዛሬው የሰማዕታት ቀን ሁላችንም ቃል መግባት ይገባናል። ዶክተር ደብረ ጽዮን ከኤርትራ ጋር ሰላም ለመፍጠር የተደረገውን ጥሪና የኤርትራ ምላሽን አስመልክቶም ተናግረዋል። ኣብ ቀረባ መንግስትና ንኤርትራ ዘሕለፎ ናይ ሰላም ፀውዒት ከም ዘሎ ዝፍለጥ እዩ ብፕሬዚደንት ኢሳያስ እውን ተቐባልና ትራኺቡ ምላሽ ተዋሂቡ ኣሎ እዚ ጉዳይ መንግስታችን በቅርቡ የሰላም ጥሪ ማቅረቡ የሚታወቅ ነው። በፕሬዝደንት ኢሳይያስም ተቀባይነት አግኝቶ ምላሽ ተሰጥቶታል። ጉዳዩን ለአሁንም ሆነ ለወደፊቱ በሚጠቅም መልኩ ለመፈጸም ቀዳሚ እርምጃ እንደሚሆን ተስፋ እናደርጋለን። ይህ የሰላም ጥረት የምንደግፈውና ዘላቂ ሰላም በማምጣት እንዲፈጸም ሁለቱም የኢትዮጵያና የኤርትራ ሕዝቦች በሚገባ እንዲሳተፉበት ይገባል። አያይዘውም ዶክተር ደብረጽዮን በኢትዮጵያና በኤርትራ መካከል በተካሄደው ውጊያ የተሰዋችሁት ሁሉ በዛሬው እለት የምናስባችሁ ሉዓላዊት ሀገራችንን በማስከበራችሁ ብቻ ሳይሆን ግጭት በጉልበት ሳይሆን በሕግና ስርዓት ነው ሊዳኝና ሊፈታ የሚገባው ብላችሁ ውድ ሕይወታችሁን በመክፈላችሁ ችግሩን በንግግር ለመፍታት በሕግና ስነ ስርዓት እንዲቋጭ ወደ ሌላ ፍሬና ተስፋ የተቃረበ መሆኑን ልንገልጽላችሁ እንወዳለን ብለዋል።